የፌዴራል ጠቅላይ ፍርድ ቤት በእስር ላይ የሚገኙት እነ አቶ ጃዋር መሐመድ ወደ ግል የሕክምና ተቋም ተወስደው እንዲታከሙ ዛሬ በሰበር በሰጠው ውሳኔ መሰረት ማምሻውን ሆስፒታል መግባታቸውን ጠበቆቻቸው ገልጸዋል። ሙክታር ጀማል ተከታዩን አጠር ያለ ዘገባ አስተላልፎልናል። በቃሊቲ ማረሚያ ቤት በእስር ላይ ሆነው የፍርድ ቤት ጉዳያቸውን በመከታተል ላይ የሚገኙ እነ አቶ ጃዋር መሐመድ እና ሌሎች ተከሳሾች አዲስ አበባ ውስጥ ወደሚገኝ ላንድማርክ ሆስፒታል ተወስደው እንዲታከሙ በጠበቆቻቸው ሲቀርብ የነበረ አቤቶታ በጠቅላይ ፍርድ ቤቱ ሰበር ሰሚ ችሎት የመጨረሻ እልባት አግኝቶ ተከሳሾቹ በሆስፒታሉ ሕክምና እንዲያገኙ ትዕዛዝ ተላልፏል። ተከሳሾቹም ወደ ሆስፒታል ተወስደው ሕክምና እንዲያገኙ በተወሰነው መሰረት ዛሬ በፖሊስ ታጅበው ሆስፒታል እንዲገቡ ተደርገዋል። ፌዴራል ጠቅላይ ፍርድ ቤት የላንድማርክ ሆስፒታል የህክምና ቡድን ወደ ቃሊቲ ማረሚያ ቤት በመሄድ ለተከሳሾቹ የህክምና አገልግሎት እንዲሰጥ አሳልፎ የነበረውን ውሳኔ በመቃወም የተከሳሾች ጠበቃ ያቀረቡትን የይግባኝ ክርክር ያደመጠው ሰበር ሰሚ ችሎት የጠቅላይ ፍርድ ቤቱን የስር ችሎት የሰጠውን ውሳኔ በመሻር ቀደም ሲል ከፍተኛ ፍርድ ቤቱ የሰጠውን ውሳኔ አጽንቷል። የከፍተኛ ፍርድ ቤቱ ውሳኔ ደግሞ ተከሳሾቹ ወደ ጤና ተቋም ሄደው ህክምና እንዲያገኙ የሚፈቅድ በመሆኑ ተከሳሾቹ ከእስር ቤቱ በአጃቢ ተወስደው ህክምናውን ያገኙ ሲል በአምስት ዳኞች የተወሰነው የሰበር ሰሚ ችሎት ትዕዛዝ ሰጥቷል። ፍርድ ቤቱ በሰጠው ትዕዛዝ መሠረት አቶ ጀዋር መሐመድ አቶ በቀለ ገርባ እና አቶ ሐምዛ አዳነ ወደ ላንድማርክ ሆስፒታል መወሰዳቸውን ቪኦኤ ከጠበቆቻቸው አረጋግጧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።